ቁጥጥርና ሚዛን የተከታዩ ዝግጅት ርዕስ ይሆናል። ቁጥጥርና ሚዛን ቼክን ባላንስ ዩናይትድ ስቴትስን በመሰሉ ዲሞክራሲዎች ሦስቱ የመንግሥት ዋልታዎች ምንነትና ሚና የምሽቱ ልዩ የትንታኔ ትኩረት ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ እና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት መምህር ትንታኔ ይሰጡናል። አሉላ ከበደ ነው ያወያያቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ዶክተር ብሩክ በወቅታዊ ጉዳዮች ይልቁንም ደግሞ በዩናይት ስቴትስ የፖለቲካና የምርጫ ርዕሰ ጉዳዮች ቤተኛችን ሆነዋል። ለሙያዊ ትንታኔዎች በስፋት መላልሰን እያገኘኑት ነው። በዛሬውም አመሰግናለሁ። ጤና ይስጥልኝ ታሉላ እንዴት ዋልክልኝ? እንደምናችሁ ለአድማጮችም ለሁላችሁ። ይህ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በዩናይት ስቴትስ የመንግስት አስተዳደር ውስጥ ሶስቱ የመንግስት ቅርንጫፎችን ምንነት እና ሚና እስኪ ከዚህ አደረጃጀት ምንነት ብንጀምር መሰረታዊ ሀሳቦችን ብናነሳ ምንድን ነው ይህ የስልጣን ክፍፍል የሚባለው ሶስት የመንግስት ቅርንጫፎች ያሉት መዋቅር አመሰግናለሁ አቶ አሉላ ይሄ የስልጣን ክፍፍል በእንግሊዝኛ ሴፐሬሽን ኦፍ ፓወርስ የምንለው ያለው ስልጣን ሁሉም በአንድ ሰው ወይም በአንድ አካል ላይ መከማቸት እንደሌለበትና ያንን ግለሰብም ሆነ ፓርቲ ሊሆን ይችላል ለመቆጣጠር ሚዛናዊ በሆኑ ሁኔታ ሶስቱን የመንግስት አካላት እንዳልከው ሶስቱን አካላትን በተመለከተ ለነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ የተደረገ ነው። አቶ አሉላ ትንሽ ወደ ኋላ ብሄድ ይሄ ሀሳብ እንግዲህ የመጣው ምንድን ነው? ከሰዎች ጠባይ፣ ከግለሰብ ጠባይ፣ አስተዳደር አሰራር። ይህንን ኮንሴፕት ወይም ቲዮሪ ዴቨሎፕ መጀመሪያ ያደረገው የፈረንሳዊው ታዋቂው ፖለቲካል ፊሎዞፈር እና ሎየርም ነበር፣ ፖለቲካል ሳይንቲስትም ነበር። ሻርል ሞንቴስኪው ይባላል። እሱ ነው ቲዮሪ ኦፍ ሴፐሬሽን ኦፍ ፓወርስ ብሎ ይህን ሀሳብ ዴቨሎፕ ያደረገው። የመጀመሪያው ሀሳብ ጥንሳሽ እሱ ነው አው እሱ ነው። እሱ እንግዲህ ይሄን ሲፈነጥቅ ጃክሩሶን በሌላ ፊሎዞፈሮች ላይ ተመስርቶ ነው፣ ፖለቲክ ሳይንቲስቶች ላይ ተመስርቶ ነው ይህን ሀሳብ ዴቨሎፕ ያደርገው። ምንድን ነው እንግዲህ የሚያጠነጥረው፣ ስልጣን ያጓጓል፣ ስልጣን በተራ ቋንቋ ይጣፍጣል። ስልጣንና የግለሰብ ጠባይ አለ። ስልጣን ላይ ግለሰቦች ሲቀመጡ ወይም የተመረጠ አካል ሲቀመጥ እንዴት አድርገን እንጋብዘዋለን፣ ስልጣን ሲሰጡት በምን አይነት ሁኔታ መስጠት አለብን? በሚል ከሰው ልጅ ጠባይ ጋር በማገናዘብ ያደገ ሀሳብ ነው። እንግዲህ ምንድን ነው በታሪክ ስንመለስ ቀደም ባሉት ጊዜ በአፍሪካም ሆነ በተለይ በአውሮፓ ንጉሰ ነገስቱ ስልጣን በያዙ ጊዜ ያ ንጉስ ሕግም አውጪ ነው፣ ሕግም አስፈጻሚ ነው፣ ሕግም ተንታኝና፣ ሕግም አስጠባቂ። ሁሉንም አንድ ግለሰብ ሁሉን እሱ ይሰራል። ያው ንጉስ አይከሰስ እንደሚባለው። ስለዚህ ይሄ ስልጣን ይዞ አንድ ሀገር ሲመራ ሕዝብ በምን ሁኔታ ስራ ስ ሊከላከል ይችላል? ያ ሰው አገልጋይ መሆኑ ቀርቶ ፈላጭ ቆራጭ ወደ መሆን ያቀናል። አዎ ህዝቡ ዜጋ ሳይሆን ሳብጀክት ይሆናል። ሳብጀክት ማለት እንደ ምስለን ይሆናል። ህዝቡ ህዝቡ መብት የለውም ንጉሱ ነው መብት ያለው ሁሉ ነገር በሱ እጅ ይሆንና ሲሻው ይሾማል፣ ሲሻው ይሽራል፣ ህዝቡ ላይ ግብር ይጭናል፣ የፈለገውን ያደርጋል። ይህን በማድረግ አውሮፓ ሀገሮች ብዙ ብዙ ስለተቸገሩ እዛን ይህንን ኦብዘርቭ በማድረግ እና ከዚህ ተሞክሮ ወስዶ ተገቢም ስላልሆነ ህዝብ በህዝብነቱ መከበር አለበት፣ ህዝብ ስልጣን መያዝ አለበት በሚል የታለመ ሀሳብ ሆኖ በጎ ነገሩ ምንድን ነው። አውሮፓም የተለያዩ ሪቮሉሽኖች፣ አብዮቶች እየተጠናከሩ በመጡ ቁጥር የመንግስታዊ ይሄ ያልተገደበ ስልጣን እየተገደበ ሲመጣ በዚሁ ሞደርን ህገ መንግስት ላይ እየሰፈረ የመጣው የጀንዣክ የሞንተስከ ሀሳብ ነው። ዶክተር ብሩክ የታሪክ መሰረቱንም መለስ ብለው መልከት አድርገዋል፣ አነሳሱን ጨምረው እንግዲህ እነኚህ ሶስት የመንግስት አስተዳደር ቅርንጫፎች በራሳቸው የራሳቸው ኃላፊነት ወጥ የሆነ የተመረጡበት ምክንያት እንዳለ ሆኖ አንዱ ሌላውን እንዲቆጣጠራ በአንድ ቦታ ብቻ ስልጣን እንዳይከማች የማድረጉ ሚዛን እንደ ዩናይትድ ስቴትስ ባሉ ዲሞክራሲዎች ውስጥ አሁን ለተመለከት ነው። በተግባር ላይ ሲውል ምን ገጽታ አለው? ፕሬዚዳንቱ ያላቸው ስልጣን ሀያልነት እንዳለ ሆኖ ገደብ አላቸው። እሳቸው ብቻ ያሉት አይሆንም። የህግ አውጪዎቹ ቀደም ብሎ የገለጿቸው፣ ምክር ቤት ውስጥ ተመርጠው የሚመጡት ፕሬዚዳንቱን የሚቆጣጠሩበት መንገድ አለ። እነሱም ግን ከቁጥጥር ስር ናቸው። እንዲሁም የህግ ተርጓሚው የሚባለው የፍትህ አካል እስኪ ፈታ ያደርጉልን ይሄ ምንነት። ጥሩ፣ አመሰግናለሁ። እንግዲህ ስልጣን ያለው በህዝብ ዘንድ ነው። ይሄም የመጀመሪያ መነሻ ሀሳባችን ነው። ህዝብ ነው ስልጣን ያለው የሚሰጠው ለመረጣቸው ወገኖች የሚሰጠው፣ ራሱ ህዝብ አዎ፣ ህዝብ። እንግዲህ ምንድነው የሚያደርገው? በዴሌጌሽን በአመኔታ በምርጫ ሂደት ማለት በየአራት አመቱ በየአምስት አመቱ፣ በየሀገሩ ሀገሩ በየሀገሩ ህግ ይለያያል። በዛ መሰረት ምርጫ ይደረግና ህዝብ ይህን አደራውን ለተመረጠው አካል ወይም ፓርቲ ወይም ፓርቲዎች ያስረክባል ማለት ነው። በተወሰነ ጊዜ እነዚህ ተወካዮች ደግሞ አሁን ያነሳናቸውን የመንግስት አካላትን ስልጣን ይዛሉ። የአሜሪካም ስላለን ወደዛ እንምጣ፣ ለምሳሌነት እንውሰድ። አሁን ለምሳሌ አሜሪካ ምንድን የአሜሪካ አባቶች ፋዘርስ እነ ቶማስ ጀፈርሰን እና ሌሎቹም ይህን ህገ መንግስቱን ሲቀርጹ፣ በደንብ ስልጣኑን ግልጽ አድርጎ አስቀምጠው ነው። ለምሳሌ በአንቀጽ አንድ ለህገ ሌጅስሌቸር ወይም ለፓርላማው ለኮንግሬሱ ያለው መብት በአንቀጽ አንድ ተቀምጠዋል። ባንቀጽ ሁለት ደግሞ ለፕሬዚደንቱ ቫይስ ፕሬዚደንቱና፣ ለካቢኔ አባላት ማለት የሚኒስቴር መስሪያ ቤቶች፣ በአንቀጽ ሶስት ደግሞ ለጁዲሽየሪው፣ ለህግ ተንታኙ፣ ለህግ አስጠባቂው እንደዚህ ተቀምጧል። አንዱ አንዱን ቼክ እንዴት ያደርጋል ስንል፣ ለምሳሌ አቶ አሉላ ኮንግሬስን ብንወስድ ፕሬዚደንቱ ለአራት አመት የሚመረጠው ሁለት ተርም ብቻ ነው። ከዛ በላይ እንዳይሄድ ተገድበዋል። ማክሲመም አስር አመት ነው የሚሄደው። ኮንግሬስን ስንወስድ ደግሞ በየሁለት አመቱ ሃውስ ኦፍ ሬፕሬዘንታቲቭስ አራት መቶ ሰላሳ አምስት ወንበር አለው፣ ይመረጣሉ ነገር ግን ሴኔትን ብንወስድ አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ ነው በየሁለት አመቱ ምርጫ የሚደረገው። ሰላሳ ሶስት ሰላሳ ሶስት ሰላሳ አራት ወንበር ነው የሚሄድም ከመቶ አባላቱ ነው። አሁን እየገለጹልን ያሉት እግረ መንገዱን አድማጮችን ሊረዱ መቶ አባላት አሉ በሴኔቱ አዎ። ይህን የሚያደርጉት ምንድን ነው አንድን ነገር አውል ለማድረግ ነው። ስልጣን እንዳይከማች ነው። ያን ያሉ ጥንቃቄ ሴኔት ውስጥ እንኳን ራሱ አዘ ኮሄሲቭ ግሩፕ ሆነው ሀገራቸውን ዶሚኔት እንዳያደርጉ በየሁለት አመቱ ይለዋዩቸዋል። መጪ ይመጣል፣ ወጪ ይኖራል። ገቢ መሀል ላይ ደግሞ ያለው አራት አመት ሁለት አመት ቀረን እያለ ሰክቶ ይሰራል። ህዝብን አክብሮ፣ ህዝብን ተማጽኖ እምረጡን ብሎ ደግሞ ይሄዳል ማለት ነው። እና ምርጫን አንዱ አንዱን ቼክ ሲያደርግ፣ ለምሳሌ ህግ የሚያወጣው ኮንግረሱ ነው። ግን ፕሬዚደንቱ ደግሞ የህግ ሀሳቦችን ማቅረብ ይችላል። ኮንግረሱ ህግን አቅርቦ ደግሞ ፕሬዚደንቱ ይሄ ለህዝባችን አበጅ የሚል ከሆነ ቬቶ ፓወር የማድረግ መብት አለው። ድምፅ በድምፅ የመሻር ስልጣን ተሰጥቶታል ተሰጥቶታል። እንደዛ ካደረገ ደግሞ እንደገና ጉዳዩ ወደ ፓርላማ ሄዶ ፓርላማው ደግሞ በጣም አብሱሉት ማጆሪቲ በሆነ ሁኔታ ማሳለፍ መብት አለው። እንደገና ቀረጽና ግብርን ብንወስድ ደግሞ ግብርንና ቀረጽን መጣል መብት ያለው ማን ነው? ኮንግሬስ ነው፣ የአሜሪካ ኮንግሬስ ነው እንጂ ፕሬዚደንቱ አይደለም። ፕሬዚደንቱ ሀሳብ መስጠት ይችላል። ገንዘብንም በተመለከተ ኮንግሬስ ነው የሚያደረገው ጦርነትን በተመለከተ ለምሳሌ ሀገሪቷ ጦርነትና ችግር ውስጥ ብትወድቅ ፋታ ማይሶ ስለሆነ ፕሬዚደንቱ ኮማንደር ኢንቺፍም ስለሆነ ጦርነቱን ይመራል፣ ያስመራል፣ ያካሄዳል። ግን በተወሰነ ሳምንታት ውስጥ አዲስ የወጣ ህግ ነው በቅርብ ጊዜ ወደ ኮንግረስ አቅርቦ ኮንግረስ ነው በዚህ ጦርነት ውስጥ እንቀጥል አንቀጥል የሚወስነው ነው። ስለዚህ ራሱ ምንድን ነው ቼክና ባላንስ ያደርገዋል ማለት ነው። ሚዛን እንዲጠብቅ እና ቁጥጥርም እንዲኖር ይደረጋል። አዎ ጁዲሻሪውን ደግሞ አላነሳውም እስካሁን። ለምሳሌ ነቱ ሶስተኛውን ኦርጋን ስንወስድ ሱፕሪም ኮርት አለ፣ ዘጠኝ አባላት ናቸው እንደምናውቀው። ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት አመሰግናለሁ። ጠቅላይ ፍርድ ቤትን በተመለከተ ህግ አውጪው እንዳልነው ኮንግረስ ነው ብለናል። እያንዳንዱ እንቅስቃሴ የሌጅስሌቸርና ኤግዜክቲቭን ጁዲሻሪ ደግሞ በማይክሮስኮፕ ልበል አስቀምጦ ይመረምራል። ህጋቸው ህግ ኮንግረስ ያወጣውት ህግ ምንድን ነው የሚመረምረው ከየአሜሪካ ዜጎች መብት ጋር የማይጻረር መሆኑን ከህገ መንግስቱ ጋር የማይጻረር መሆኑን ቼክ አድርገው የሚጻረር ሆነው ካገኘው የመበየንና ያን ነገር የመፋቅ ቮይድ የማድረግ መብት አላቸው። ይሄ ራሱ አንድ ምሳሌ ነው። ለምሳሌ ቼክ እና ባላንስ ያደረገ ሁለቱንም ማለት ነው። ዶክተር ብሩክ ሰፋ ወዳለው ውይይት የሚወስደን አንድ ነጥብ ላንሳ። በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የህዝብ ጥቅም በአብዛኛው የሚጠበቅበትን ሁኔታ የሚያመቻቸውን ያህል አንዳንድ ጊዜ ሁሉም ስልጣን የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይት ስቴትስ ባለ ሁለት አውራ ፓርቲዎች አሉ። አንዱ ጠቅልሎ ሶስቱንም አሸንፎ በሚቀርብበት ጊዜ የሚያሳድረው እንዳሁኑ ያለው የሚያሳድረው ተጽዕኖስ ምን ይመስል ይሆን? ዶክተር ብሩክ ቀደም ብለን በጥያቄ ያንጠለጠልነውን ጨምረን በሚቀጥለው ፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ ጊዜ ሪስጥልኝ። እኔም አመሰግናላችሁ ሉላ። መልካም ቀን፣ መልካም ምሽት ይሁንላችሁ።